ከማህበረሰብ ለማህበረሰብ እናትም አባትም ሆነው ለልጆቻቸው ዋጋ በመክፈል ብቻቸውን ያለማንም አጋሽ ከወገን ከሀገር ርቀው ልጆቻቸውን የሚያሳድጉ እናቶች የአባቶች ቀንን እንዴት ያሳልፉታል? አውስትራሊያ ሜልበርን ውስጥ የምትኖረው ወለባ ጉማ ከ15 ዓመት በፊት ከባለቤቷ ጋር የተገናኘችበት አውስትራሊያ ውስጥ ጋብቻ የፈጸመ ሲሆን ሁለት ልጆችን ወልደው ደስተኛ ህይወት በመኖር ለአምስት ዓመታት ቆይተዋል ልጆቿ ገና ህጻናት በነበሩበት ጊዜ ከአስር ዓመት በፊት ባለቤቷ በገጠመው ድንገተኛ አደጋ ህይወቱ ሲያልፍ ህይወት ለወለባ ቀላል አልነበረም የልጅነት ፍቅሯንና ትዳሯን ማጣት ልቧን በአዘን ቢሰብረውም ተሸንፎ እጅ ላለመስጠት ልጆቿን እናትም አባትም ሆኖ ለማሳደግ ኃላፊነትን እንዴት እንደተወጣች የአባቶች ቀንን ልጆቿ በምን አይነት ስሜት ውስጥ ሆነው እንደሚያሳልፉ ትገልጻለች ወደ አውስትራሊያ የመጣው ቱታውዘንድ ስሪ ነው። ሁለት ልጆች አሉን። ያው እዚሁ ምድር ላይ ነው ያገባሁትም ወደ ጋብቻ የመጣ ነው። ቱ ታውዘንድ ሲክስ ላይ ነው። የመጀመሪያ ልጃችን ቱ ታውዘንድ ኤት ነው የተወለደችው። ሁለተኛ ልጃችን ደግሞ ቱታውዘንድ ቴን ላይ ነው የተወለደው። ሴቷ ልጄ ስማሮች ትባላለች፣ ወንዱ ልጄ ደግሞ አይዛክ ይባላል። አሁን የአስራ ሶስትና የአስራ አንድ አመት ልጆች ናቸው። እናት ብቻ ስትሆን ቀላል አይደለም። ነገሮች ብቻህን ነው ሁሉም ነገር የምታደርገው ኦሬዲ አባታቸው ከዚህ አለም ከሞት ከተለየ ኦልሞስት አስር አመት ሊሆነው ነው። እነሱ ደግሞ በዛን ጊዜ በጣም ትንንሽ ልጆች ነበሩ። ሴቷ ልጄ የአራት አመትም አልሆናትም፣ ወንዱ ደግሞ ገና ሁለትም አልሞላውም ነበረ በጣም በትንሽ እድሜያቸው ስለነበረ ነገሮች በጣም ከባድ ነበሩ፣ ቀላል አልነበሩም። እድሜያቸው ለትምህርት ከደረሰ በኋላም ትምህርት ቤት መውሰድ አለብህ፣ መመለስ አለብ፣ መርዳት አለብ፣ የሚያስፈልጋቸውን ሁሉ አክቲቪቲዎች ማድረግ አለብ። ያንን ሁሉ በማደርግበት ጊዜ ያው እሰራለሁኝ። ከስራዬ ጋራ ነገሮችን አመቻቼ ነው የማደርገው። እኔንኝ የማወርዳቸው ትምህርት ቤት ከዛም ደግሞ ሲጨርሱም ከትምህርት ቤት የምቀበላቸው እኔ እኔ አብረን ነው የምንወጣው፣ አብረን ነው ወደ ቤት የምንመለሰው። በተቻለ መጠን ደግሞ ማድረግ ያለባቸውን አክቲቪቲዎች እንዲያደርጉ አረጋለሁኝ እና ይሄ ሁሉ ሲሆን ቀላል አይደለም፣ በጣም ከባድ ነው። ያው እግዚአብሔር ግን በጣም እኔ ስለረዳኝ እግዚአብሔርን በጣም አመሰግናለሁ። ቻሌንጆቹ ከባድ ቢሆኑ እግዚአብሔር ግን በዚህ ሁሉ ውስጥ አሳልፎኛል እና እግዚአብሔርን አመሰግናለሁ። ከዛሬ በነበረው ጊዜ ውስጥ እነሱም ያው ትንንሽ ስለነበሩ ብዙም የአባትን ጣምም ስላላዩት ብዙም አይገባቸውም ነበረ። ግን በዚህ አመት ያየሁት በተለይ ዛሬ ትልቅ ለውጥ አይቻለሁ። በሁለቱም ህይወት በምንም በማሰብ እንደሆነ ባይገባኝም የዋና ወራ ቤት ውስጥ አባቶች ቀን ነው። እንዲ ነው አይደለም? በፊት ሴ በሚሄዱበት ጊዜ ከትምህርት ቤት የተለያየ ነገር ስለው እዛም ስለሚሰሩ ምናምን ይዘው ይመጣሉ። ለእኔ ጓደኞች፣ ለሚቀርቧቸው ይሰጧቸዋል። ይህ አመት ግን ቻሌንጅ አለው ብዬ አስባለሁ። ይህንን አይቻለሁ። በቤቴ ዛሬ ጠዋት ላይ ልጅ የነበረች ቁርስ የሰራችው እና ያው ተነስተን በምንበላበት ጊዜ ያው የአባቶች ቀን እንደሆነ ነገረችኝ። አወሩኝ እና ቸርች ደግሞ ያው በኮቪዶ ምክንያት በየቤት በየዙ ነው የሚደረገው። በዛ ላይ ያንን እንደማይሳተፉና ሁሉም አባቶቻችሁ ይዛቸው ነው አባት ፋዘር ኪዴይ ነው እንደተባሉ እና ያንን ደግሞ እንደማይፈልጉት ነገሩ። ያ ማለት ደግሞ ያው በጣም ፊል ያደርጋሉ ማለት ነው። አሁን እያደጉ ሲመጡ ብዙም እንዲህ ቤት ውስጥ እኔም እንዲያስቡት አልፈልግም ብዙም እንዲ አስበ ነው ውለን አናቀም የአባቶችን ቀን ዛሬ፣ ግን በተለየ ሁኔታ ያው እንደ ከፋቸው እንደተሰማቸው እየከበዳቸው እንዳለ ዛሬ አይቻለው። በዓለም ላይ ልዩ የሆነው ፍቅር በእናትና በልጅ መካከል ያለው ፍቅር ነው። እናቶች ለልጆቻቸው የሚከፍሉት ዋጋ በየቀኑ የሚያስመሰግናቸው ነው። እናትና አባትም ሆኖ ማሳደግ ደግሞ ኃላፊነቱ ልዩና ጥንካሬን የሚጠይቅም ጭምር። ወለላ ላለፉት አስር ዓመታት ልጆቼን ለማስደሰት ነው የኖርኩት። ልጆቼ ልጅነቴንና ወጣትነቴን የሰጠዋቸው ናቸው ስትል የድካሟን ፍሬ ከልጆቿ እንደምጠብቅ ትገልጻለች። በጣም ወጣት ባለው በነበርኩበት ጊዜ ነው ልጆች ያፈራ ነው እኔም ባለቤቴም በጣም እሱም በወጣትነት እድሜው ነው ከዚህ ምድር በሞት የተለየው። ለልጆቼ ሳስበው ራሱ መናገር ይከብደኛል። ምክንያቱም ባለቤቴ ከሞተ እንደነገርኩ አስር ዓመት ሊሞላው ነው እና ይህንን ሁሉ ዓመት ምንም ነገር ሳላስብ ቆሜ እነሱ ላይ ብቻ ፎከስ አድርጌ እነሱን ለማስደሰት ነው የኖርኩት። ስለዚህ ልጆቼ ማለት ልጅነቴንም ወጣትነቴንም የሰዋውባቸው ስለሆነ በጣም ነው መወዳቸው ሮት እና ይዛክ በጣም ነው መወዳችሁ። በቃ በቀረው ዘመን እና እድሜያችሁ ደግሞ የዚህን ፍሬ እንደምታሳዩን ተስፋ አደርጋለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ከማህበረሰብ ለማህበረሰብ